በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳት በማስተባበርና በመምራት ተጠርጥረው ከተከሰሱት መካከል ንግሥት ይርጋ በማረሚያ ቤት የሚደርሱ የሰብአዊ መብት ጥሰቶችን ለፍርድ ቤት አቤት በማለቷ በማረሚያ ቤቱ ኃላፊዎች ማስጠንቀቂያ እንደተሰጣት ለችሎት ገልጣለች። እርሷን ጨምሮ ሌሎች አምስት ተከሳሾችን የያዘው መዝገብ ለሦስተኛ ጊዜ ለብይን መቀጠሩንም ጠበቃው ገልጠዋል። ጽዮን ግርማ የችሎቱን ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሄኖክ አክሊሉን አነጋግራለች። የሃያ አራት ዓመቷን ንግስት ይርጋን ጨምሮ ስድስት ተከሳሾች ያሉበት መዝገብ የተከፈተው በአማራ ክልል በጎንደር ከተማ የተቃውሞ እንቅስቃሴ ከተካሄደ በኋላ ነው። የንግሥትና የሌሎች ተከሳሾች ጠበቃ አቶ ሄኖክ አክሊሉ የዛሬው የፍርድ ቤት ቀጠሮ ለብይን ነበር ብለዋል። ዛሬ ፌደራል ከፍተኛ ፍርድ ቤት አራተኛ ወደ ሰባት የሚጠጉ መዝገቦች ነበሩት። ከዛ ውስጥ አንደኛው የእነ ንግስት ሲራ ስድስት ተከሳሾች ያሉበት መዝገብ ነው። የንግስት መዝገብ ተቀጥሮ የነበረው ፍርድ ቤቱ አካባቢ እያቀረበውን ማስረጃ መርምሮ ተከሳሾቹ ሊከላከሉ ይገባል ወይስ በነፃ ሊለቀቁ ይገባል የሚለውን ይህን ለመስጠት ነበረ። በዛ መሰረት ተከሳሾቹ ከማረሚያ ቤት ቀርበው ነበረ። ፍርድ ቤቱ ግን መዝገቡ ሊሰራ እንዳልቻለና በሶስተኛ ጊዜ መርምሮ ከዚህ በተጨማሪም ንግስት ይርጋ ከዚህ ቀደም ለፍርድ ቤቱ በማዕከላዊ ቆይተዋ የሰብአዊ መብቷን ሊጋፋ በሚችል ሁኔታ ምርመራ እንደተካሄደባት በችሎት ፊት ተናግራ ነበር። በማረሚያ ቤት ቆይተዋ ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት እንዳልቻለ ገልጻ አቤቱታ አቅርባ ነበር። ፍርድ ቤቱም በዚህ ላይ ውሳኔ ሰጥቶበት ነበር። በዛሬው ችሎት ይህ የፍርድ ቤት ውሳኔ አልተፈጸመልኝም ስትል በድጋሚ አቤት ብላለች ብለዋል ጠበቃ ሄኖክ። ከዚህ ጋር በተገናኘ ተከሳሿ ቀደም ሲል ፍርድ ቤቱ ቤተሰብና ሌሎች የቅርብ ዘመዶቿ እንዲጠይቋት በሰጠው ትዕዛዝ መሰረት ያልተፈጸመላት ስለሆነ ፍርድ ቤቱ በዚህ ላይ ማረሚያ ቤቱን እንዲጠይቅላት ጥያቄዎች አቅርበን ነበረ። ማረሚያ ቤቱ ግን ምላሽም አልሰጠም። ስለዚህ ፍርድ ቤቱ በቀጣይ ቀጠሮ ማረሚያ ቤት ኃላፊ ቀርበው ለምን ይሄ እንዳልተፈጸመ በፍርድ ቤቱ ትዕዛዝ መሰረት እንዲያስረዱ ወሚ ለህዳር አንድ ሁለት ሺ አስር አመት ምህረት ቀጠሮ ሰጥተውበታል። ከዛ በተረፈ ሌሎች መስገቦች ነበሩ። በአብዛኛው ለግኝ የተቀጠሩ ነበሩ፣ አልተሰሩም። ማን መዝገብ ምስክር ተሰምቶበታል። አያይዛም መጠሪያ ስሟን በተመለከተ ንግስት ይርጋ በመባል ፋንታ ንግስቲ ይርጋ ተብያለሁ ብላለች። በፍርድ ቤቱ መጀመሪያ ፍርድ ቤቱ ንግስቲ የሚል ነበር ስሟን የጠራትና ትክክለኛ ስሜ ንግስት ነው ከዚህ በፊትም እንዲስተካከል ተደርጓል በሚል ቅሬታ አቅርባ ለፍርድ ፍርድ ቤቱ ፍርድ ቤቱ ቀደም ሲል የነበረው መዝገብ ላይ አገላቱ ንግስ ተብሎ የታረበበት ና ቃ እንዲያስተካከል መሆኑ ስላየ እዛ መሰረት እንዲስተካከል ተደርጓል። ሌላው አቤቱታ ደግሞ ከዚህ ቀደም በማረሚያ ቤት የሚደርስባትን የመብት ጥሰት በተመለከተ፣ ከዛ በተረፈ ቅሬታ በማቅረቤ በማረሚያ ቤቱ ከፍተኛ ተጽዕኖ እየተደረሰብኝ ነው፣ እየተጠራ ማስጠንቀቂያ እየተሰጠ ሄደው ይህንን አቤት ላይም ፍርድ ቤቱ ይስማኝ ብላ ገልጻለች። ፍርድ ቤቱ እስቲ ማረሚያ ቤቱ የሚለው ምላሽ ከሰማን በኋላ ትዕዛዝ እንሰጥበታለን በሚል ቅሬታዋን እንደዚህ አይነት አስተናግዳታል። አቶ ሄኖክ አክሊሉ በዛሬ ሁለት ሌሎች ተጨማሪ መዝገቦችን ወክለው ቀርበው እንደነበር አያይዘው ገልጸውልናል። ደሳ መዝገብ ላይ ያሉት ከአማራ ክልል የተለያዩ ዞኖችና ወረዳዎች የመጡ ናቸው። በሌሎች መዝገቦች ግን ከኦሮሚያ ለምሳሌ ሌላ የቀረብኩባቸው ሶስት መዝገቦች ነበሩ። ሁለቱ ኦሮሚያ ክልል የተፈጸሙ ጉዳዮች ናቸው። ተከሳሾች የቀረቡበት ለብይ ነበረ። አንደኛው ይህን ፍርድ ቤት አነበበ። ሌላውን ፍርድ ቤት እንዳልሰራ ገልጾ ቀጠሮ ሰጥተናል። አንድ ማሙዬ የሚባል ነበረ። እሱ ምስክር ያደረ ምስክር ነበረ። እዚህ አዲስ አበባ ላይ ባለፈው አመት ስምንት ሁለት ሺ ስምንት አመተ ምህረት መስቀል አደባባይ ትምህርት በነበረ ሰልፍ ላይ ቪዲዮ ቀርጸሃል በሚል ክስ የቀረበበት ነው። አካባቢ ሁለት ምስክሮች አቅርቦ አስደምቶ ነበረ እና ኦሮሚያ አካባቢ ከተለያዩ የሀገሪቱ አካባቢ የመጡ ተከሳሾች ቀርበው ነበር። በዛሬው ችሎት ላይ የተገኙ ሌሎች የአይን እማኞች ለአሜሪካ ድምጽ እንደተናገሩት ፍርድ ቤቱ ነሐሴ አስራ ሁለት ሁለት ሺ ዘጠኝ ዓመተ ምህረት በዋለው ችሎት የቃሊቲ ማረሚያ ቤት ኃላፊዎች የፍርድ ቤት ትዕዛዝ ያለማክበራቸውን ምክንያት ቀርበው እንዲያስረዱ በሰጠው ትዕዛዝ መሰረት ዛሬ መቅረብ ቢኖርባቸውም ሳይቀርቡ ቀርተዋል ብለዋል። ንግስትን ጨምሮ በነንግስት ንግስት ይርጋ መዝገብ የተከሰሱት አለምነህ ዋሴ፣ ቴድሮስ ተላይ፣ አወቀ አባተ፣ በላይነህ አለምነህና ያሬድ ግርማ ናቸው። ለአሜሪካ ድምፅ፣ ጽዮን ግርማ ዋሽንግተን ዲሲ